ያሉን ቀናት ብቻ ናቸውና ማድረግ ያለብንን ዛሬ አሁን ካላደረግን በቀላሉ ሊረፍድብን ይችላል ከሚሉት የሕብረተሰብ ጤና አጠባበቅ ባለሙያና የውስጥ ደዌ ሐኪሟ ዶክተር ሶስና ከበደና ኢትዮጵያ አሁን እድል የሚሰጠው መስኮት አልተዘጋባትም ከውጭ ጋር ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መታየት ሲጀምር ሁለተኛው ደረጃ ላይ ስንደርስ ያኔ ነው አስደንጋጭ የሚሆነው ከሚሉት ዶክተር ዳውድ ሲራጭ ጋር የተጀመረ ውይይት ነው። ኖቬል ኮሮና ቫይረስ በኢትዮጵያ ለመሆኑ ምን ያህል ጊዜ አለን በሚል ትኩረት ወረርሽኙ ስር ሳይሰድና ከቁጥጥር ውጭ ሳይሆን ሊደረጉ ይገባሉ ሲሉ ባቀረቧቸው የፖሊሲና ተጨባጭ ተግባር እርምጃዎች ዙሪያ ያተኮረ ውይይት በቀደመው ክፍል ከተገታበት ይቀጥላል። ዶክተር ሶስና በቀደመው ክፍል ውይይታችን ጥቅስ ያደረግነውን አንድ ሀሳብ በዝርዝር እንመልከት። ይህ እንደ ኢትዮጵያ ባለ ማህበራዊ ትስስሩ በጎላበት በቤተሰብ ውስጥም ሆነ በማህበረሰብ ውስጥ የጠበቀ ቅርርብ በሚታይበት በጣም ተጠጋግቶና ተቀራርቦ በሚኖር የኑሮ ውድነት የፈጠረውን ጫናና ለውጥ በቅርበት ባላውቅም አብሮ አንድ ማዕድ የሚቆርስ ረጅም ጊዜ የዘለቀ ዘመን የጠገበ ባህል ባለበት ማህበረሰብ እዚህ የተናጠል ኑሮ በጎላበት ዓለም እንኳን ተግባራዊ ማድረግ በብዙ መንገዶች አዳጋች የሆነው የማህበራዊ መራራቅ ወይም ሶሻል ዲስታንሲንግ የሚባለው ሰዎች አንዱ ከሌላውን እንዲራራቁ፣ ይህ በሽታ ግድ የሚለው ሁኔታ እንደምን በስፋት በተግባር ሊውል ይችላል? እንደ ማህበረሰብ የጤና አጠባበቅ ባለሙያስ ይህን ጥረት በአጭር ጊዜ ውስጥ ተጨባጭ ትርጉም እንዲኖረው ውጤታማ እንዲሆን ምን መድረግ አለበት ይላሉ? ልክ ነው። እኔ የሚታየኝ ያው ይሄ አሁን የምናወራው ነገር በጣም ትልቅ ነገር ነው፣ ጥያቄ የለውም። ከዚህ ውስጥ ደግሞ በጣም ትልቅ ሆኖ የሚታየኝ አንደኛው ይሄ ይመስለኛል፣ ይሄ የሰዎችን የማራራቅ ችግር በኛ ሀገር አንተም እንደጠቀስከው ሰው በጣም በተቀራርቦ በሚኖርበት ሀገር ቀርቶ በዚህም ሀገር እንኳን የሶሻል አይሶሌሽን ወይም የመራራቅ ነገር በጣም በጣም አስቸጋሪ ነው፣ እና በተለይ በእድሜ ከፍ ያሉ ሰዎች ያው የበሽታ የመከላከል ችሎታቸውም ስለሚያንስ ደግሞ በብዛትም ሌሎች በሽቶች ሊኖራቸው ስለሚችል የሚጎዱትና የመሞትና የበሽታው ጥንካሬ እነሱ ላይ እንደሚበዛ ነው የምናውቀው በኮቪድ ናይንቲን ብቻ ሳይሆን በብዛት በሽታ እነሱን ያጠቃቸዋል እና ለነሱ ሲባል እነሱን የመለየት እንዳይወጡ በብዛት ከሰው ጋር እንዳይገናኙ ነው አሁን የምንመክረው የራሳችንን በሽተኞችም በጠቅላላም ሲዲሲም ሌሎችም የጤና ተቋማት የሚመክሩት እና በእኛ ሀገር ሁኔታ በምናይበት ጊዜ በጣም የሚከብድ ነገር ነው። ያ ነገር እንዴት አድርገን እንደምንናገር፣ እንዴት አድርገን እንደምናስተምር ወይም ደግሞ የጤና ባለሙያዎች ያንን ነገር እንዴት ማስተማር እንዳለባቸው እራሱን የቻለ ጥበብ ያስፈልገዋል ብዬ ነው ነ የምገምተው ከእምነት ጋርም ከባህልም ጋር ብቻ ሳይሆን ፕራክቲካል ከሆነ ነገር ይሄ በእጅ የሚያዝ ተጨባጭ ነገር ምጋ ስናስበው ብዙ ነገር ይመጣብኛል በሀሳቤ። መርካቶን እንውሰድ። ሰዎች ትንንሽ ቤቶች ውስጥ በሚኖሩበት አዲስ አበባ ከተማ ውስጥ ሰው በጣም ተጠጋግቶ በሚኖርበት ቦታ፣ እንደዚሁም ሌላ ሌላ ቦታ የተፈናቀሉ ዜጎችም አሉ ቤት የሌላቸው ሕፃናቶችም አሉ እና በእድሜ ከፍ ካሉ ሰዎችም በላይ ሌሎች ሳል ፖፑሌሽን ወይም የተሰኑ ሰዎች አሉ። በጣም በጣም ችግሩ ለእኔ የሚታየኝ እንዴት አድርጎ ነው ያንን ነገር መናገር የሚችለው ሰው ፓብሊክ ሄልት ኢንፎርሜሽን መናገር በጣም ቀላል ነው። እኛ ተቀምጠን ይሄን አድርጎ አታድርጉ ማለት ቀላል ነው። ግን ፕራክቲካል ሆኖ በተግባር ያንን መዋል ግን ከባድ ነው። ያንን ግን በተግባር ማድረግ ግን ይከብዳል እና ትልቅ ጥንቃቄ ትልቅ ምንድን ነው በልብ የልብ ከልብ የሚመጣ ስራ ልበልህ ሴንሲቲቪቲ ያስፈልጋል። እና ያንን እንግዲህ ለማድረግ ትልቅ ትረስት ያስፈልጋል። ይህንን ኢንፎርሜሽን የሚናገር ሰው ይህንን አይነት መልዕክት የሚያስተላልፍ የመንግስትም ሆነ የጤና ተቋም አካል በህዝቡ ዘንድ ተደማጭነት ሊኖረው ይገባል። እንደዚህ አይነት ትልቅ ባህልንና የአኗኗርን ሁኔታ ፈጽሞ የሚቀይር ነገር በምንናገርበት ጊዜ ተደማጭነት እንዲኖረን ትልቅ መሰማት ያለው ሰው ሰውና ያለው ኢንስቲትዩሽን ያስፈልጋል። አንዱ ትልቁ የዚህ ፓንደሚክ እንደ ኢትዮጵያ ላሉ አገሮች ትልቁ ችግር የሚያመጣው ይሄ ነው ብዬ ነው ማስበው የመረጃው ምንጭ የሚያምኑት የሚነገረው ሀሳብ ሊቀበሉት የሚገባ የሚችሉት መሆን አለበት፣ ከመረጃው ትክክለኝነት ባላነሰ። አዎ ሁለተኛ ደግሞ በጣም ስለሚከብድ ያንን ነገር እንዴት አድርገን ነው የምናስተካክለው? አንድ ቦታ ላይ ሳነብ ምግብ ተሰርቶ ለእነዚህ በድን የከፍ ላሉ ሰዎች መስጠት የሚል ሀሳብ የተናገረ ሰው አስበብ ያለው እና እንደዚህ እንደዚህ ያንን ነገሮች አሉ እና እኔ ይከብደኛል። እኔ መልሱ የለኝም በዚህ ሰዓት። ግን ይህንን ተራርቆ የመኖሩን ነገር ሳስበው በፕራክቲካል አይነት ከአኗኗር ጋር ብቻ ሳይሆን በተጨባጭነት፣ በጣም ትልቁ ችግር እሱ ይመስለኛል እና ለዚህ ነው ተመልሼ ንግግርና ሪስክ ኮሚኒኬሽን የሚባለው ላይ ትልቅ ስራ መሰራት ያለበት ይሄ ነው። ዝም ብሎ ሄዶ አይደለም ይሄንን ነገር አድርጉ የሚባለው በጣም በተሞላበት መንገድ ህዝቡን ማሳመን መቻል ያለባቸው ይመስለኛል። ዶክተር ሶስና፣ ምናልባትም ኮርኳሪውን ጉዳይ የነኩ ይመስለኛል። ስር የሰደደ መሰረት ያለውን ባህል በአንድ ቀን ጀንበር መለወጥ የሞትና የህይወትን ያህል ወሳኝ የሆነ ነገር ላይም ቢሆን በቀላሉ የሚደረግ አይደለምና ያሳስባል። ይህን ተጨባጭነት ጎላ የሚያደርግ ጉዳይ እንመልከት። በመሰረቱ ለመከላከል ከሚደረጉ ጥንቃቄዎች ተደጋግሞ የሚነገረው እጅን በውሃና በሳሙና መታጠብን ያህል ቀላል የሚመስል ነገር የቫይረሱን አብሮን የመቆየት እድል እንደሚቀንስ ስለሚታወቅ በእጅጉ ይመከራል። ነገር ግን ሳሙናና ንጹሕ ውሃ እንደ ልብ የማያገኝ የሚበልጠው ህዝብ የሚኖርበት ሀገር ውስጥ ነንና እንዴት ይህንን ተጨባጭ ማድረግ ይቻላል? እንዲህ ባለ ብዙ አሳሳቢ ነገሮች በአንድ ጊዜ ያለው ጊዜ ደግሞ በጣም አጭር በሆነ ሁኔታ ውስጥ ሲፈጠር ምንድን ነው ተጨባጭ ማድረግ የሚቻለው? ዶክተር ሶስና ጀምረውታልና እርሶ ይጀምሩና ወደ ዶክተር ዳውድ እመለሳለሁ። እሺ፣ ተጨባጭ የምንላቸው ችግሮች የአቅርቦት እነዚህ በእጅ መታጠቢያ ማንጫያ አልኮል የመሰሉት ነገሮች ከውሃ ጭምር ባልሳሳት፣ ኢትዮጵያ ውስጥ በቂ ውሃ ያላቸው ሆስፒታሎች አንድ ሶስተኛ ናቸው የሚባል ዴታ አንብቤ። ያለው ይሄ ነገር እንደገና መመለስ አስፈላጊ ነው ብዬ ስለማስብ ትንሽ ልመልስህ። በታሪክ ይሄ ነገር እስካሁን ድረስ የሆነበት ምክንያት ነው፣ አሁን እዚህ ለደረስንበት ሁኔታ ይሄንን ነገር እንድናወራ አንዱ መንገድ የሆነው የምናገረው ሁላችንም የምናየው ነገር ምንድን ነው አገሮች እያደጉ በሚመጡበት ጊዜ እንደ ወርልድ ባንክ እንደ አይኤምኤፍ ያሉት ተቋማቶች የአፍሪካ ሀገሮችን እድገት እየነገሩን በቆየንባቸው አስር አመታት ውስጥ በአንድ አገር ውስጥ ሆስፒታል ተብሎ ውሃ ከሌለ ምን ማለት ነው? ራሳችንን እስካሁን እንዴት አልጠየቅንም? በሽተኞችን የሚጠብቁ የጤና ባለሙያዎች የሚያስፈልጋቸው ውሃ ሳይኖር እንዴት በሽተኞችን እንዲንከባከቡ እንዴት አሳልፈን እንሰጣለን? ድህነታችን ይገባኛል፣ ግን እድገታችን ጋር ስናመሳስለው ትንሽ ላመወ ይከብዳል። የት ነበር የሚለው ጥያቄ አለ እና ወደዛም የምመልስህ ያነሳት ስላለበት ነው። ግን አሁን የሆነ ሆኖ አሁን ያለንበት ደረጃ ላይ ውሃም የሌለበት ቦታ አለ እና እንደዚህ አይነት ነገሮች በጣም ይከብዳሉ። አንዱ ትልቁ ነገር ያው እንግዲህ ኮላቦሬሽን የሚባለው ነገር እዚህ ላይ ነው የሚመጣው። የሌሎች ሀገራት፣ የሌሎች ሰዎች፣ የሌሎች ተቋማት እርዳታ በጣም በጣም ያስፈልጋል። እንደገና ተመልሰን ወደ ጥያቄ፣ ወደ ኮላቦሬሽን፣ ወደ ዶኔሽን እንሄዳለን። እርዳታ፣ ጥያቄ፣ ትብብር እያሉ ነው። አዎ ልክ ነህ፣ ልክ ነህ። በጣም አዝናለሁ። ያ በጣም ያስፈልጋል። ያው ካሁኑ ነው መጠየቅ ያለበት፣ ካሁኑ ነው መሰብሰብ ያለበት። በቅርቡ ሰምቻለሁ ኤን ናይንቲ ፋይቭ የሚባል የፌስ ማስክ የፊት ጭንብል ኢትዮጵያ ውስጥ ሊሰራ እንደተጀመረ ሰምቻለሁ። በጣም ጥሩ ነው። ደስ የሚል ነገር ነው እሱ። አልኮሎችን ምናልባትም የተሰሩ ሊኖሩ ይችላሉ። እሱንም ኢትዮጵያ ውስጥ ማግኘት ይቻላል እና የተወሰነ አማውንቱን የተወሰነ ሁኔታውን በራሳችን ልናደርጋቸው የምንችል ነገር ይኖራሉ። ግን በምንም ተአምር በዚህ በሚቀጥለው ዓመት ውስጥ ኢትዮጵያ ለራሷ ለሚያስፈልጋት ሆስፒታሎች በሙሉ በቂ የሆነ ነገር ማድረግ እንደማትችል የታወቀ ነው። ስለዚህ አሁን ያለን አማራጭ ካሁኑ ያንን ነገር ለማድረግ መዘጋጀት ነው። እንደሰማሁት እና እንዳነበብኩት የኢትዮጵያ ጤና ድርጅት ያንን ለማድረግ እየተንቀሳቀሰ እንደሆነ ሰምቻለው። ነገር ግን እንደገና ማለት የምፈልገው መጨረሻ ላይ እዚህ መድረስ አልነበረብንም። ውሃ እና በቂ የጤንነት የንጽህና ነገሮች ከእድገት ጋራ የመጀመሪያው ነገር መሆን ያለባቸው ነገሮች ነበሩ። መልካም። ዶክተር ዳዊት በቀጥታ ወደ እርሶ ልምጣ። ያለንበትን ሁኔታ የሚያሳዩ ጭብጦች ተነስተዋል። ይሄ ራስን ማግለል ሲገለጽ በዚህ በዩናይት ስቴትስ የሆነውን በዓለም ትልቋ ባለጸጋ ሀገር የገንዘብ እጥረት የሌላቸው ሰዎች እንኳን በኋላ ለሚገጥማቸው ፈተና ሲራወጡ፣ መደብሮች የተራቆቱበትን የውሃ እጥረት እንዳይመጣ የሰዎችን ሩጫ ተመልክተናል። እንደ ኢትዮጵያ ባለ በቤት ክተት መውጣት የለብህም ሲባል የዕለት ጉርሱን የዛሬውን ብቻ አሁን የሚመገበውን ብቻ የሚያስብ ሰው ምንስ ያህል በቤት ውስጥ ይቆያል? ጉዳዩ የሕይወት ጉዳይም ቢሆን እጅግ ወሳኝ የሆነ እርምጃም ቢሆን ያን በተግባር ለማድረግ እንዴት ይችላል የሚለው ሌላ ራስ ምታት የሚሰጥ ጥያቄ ያመጣል። እስኪ አሁንም እነኚህ ተጨባጭ የሆኑ ነገሮች ወይም እርምጃዎች የምንላቸውን መንግስትም ተቋማትም በቀላሉም ማይወጧቸው ህብረተሰቡም ከፈተና ጋር እንዴት አድርጎ ሊያያቸው ይችላል፣ ቤተሰቦች እንዴት ይቀበሉታል የሚሉትን ገፋ አድርገን እንመልከት። አመሰግናለሁ። መቸስ ይሄ እንዳልከው ነው። ደጋግመን ተናግረነዋል። ከባድ ከባድ አደጋ ነው። ለኢትዮጵያ ወሳኝ ነው። ይህንን አልፈን ብናይና ብዙ ብዙ ነገሮች ብንተች በጣም ነው ደስ የሚለኝ። ምክንያቱ ለሀብታሞችም ከባድ የሆነው ነገር ለእኛማ እንዴት ሊሆን ይችላል የሚለው ያነጋግራል። ዶክተር ሶስና ያሉት በጣም በጣም ጥሩ ነጥብ አለ። እንዴት አድርገን ነው እዚህ የደረስ ነው የሚለው ጥያቄ እንደዚህ አይነት ችግር ላይ ሆነን እሱ ብናወራ ቅንጦት ይመስላል እንጂ ለወደፊት በጣም መነጋገር ያለብን ነገር ነው። ኢትዮጵያ ባለፉት ሰላሳ ዓመታት በፕራይመሪ ኬር በምንለው በመሰረታዊ የሕክምና አሰጣጥ ደረጃ ከፍተኛ እርምጃ ነው የሄደችው። ተገቢም ነበረ እውነት ለመናገር ምክንያቱ አብዛኛው የኢትዮጵያ ሕጻናት የሚሞቱት በጣም በቀላሉ በክትባት በምትከላከላቸው ሕመሞች ስለሆኑ ያለህን ገንዘብ በትክክለኛው ቦታ ባክ ፎር ድማን ይሉታል ፈረንጆች የበለጠ ውጤት ለማምጣት የምትፈልግ ከሆነና የተወሰነ ገንዘብ ካለ ፕራይመሪ ኬር ላይ ነው ማተኮር ያለብህ። ሀምሳ የአምስት ወር ህጻናትን ማዳን እየቻልክ አንድ ሰው ላይ በስሳኛው አመቱ አምስት አመት እንዲጨምር አታጥፋውም። ነገር ግን ደግሞ ልክ አሁን ዶክተር ስሱና እንዳሉት በጣም ብዙ ሚድል ኢንካም ሰው እየፈጠርክ ትምህርት ቤቱ እየጨመረ ነው፣ ኮሌጅ የተማረው እየበዛ ነው፣ የህብረተሰቡ ሰው ብዛት እየጨመረ ነው እያለ ተርሸሪ ኬር የምንለው ሶስተኛ ደረጃ ህክምና ቢያንስ ቢያንስ እነ ህንድ እንደምናየው ወይም መካከለኛ የሆኑ ሀገሮች እነ ታይላንድ እንደሚታየው ደረጃ መድረስ ለምንድን ነው ያልቻለው? በየሆቴሉ አስራ ሁለተኛ ፎቅ ላይ ስትሄድ ፕሬዲክተብሊ ውሃ እየተገኘ እንዴት አድርጎ ነው አንድ ለእናቷ የሆነችው ጥቁር አንበሳ ሆስፒታል እንደዛ በቂ የሆነ ውሃ የማታገኘው። የትም ቦታ ሆቴል ስትሄድ ኢሌቬተሩ እየሰራ እንዴት ብሎ ነው በሽተኛ ከስምንተኛና ከሰባተኛ ፎቅ በእያንዳንዱ ሆስፒታል ላይ በእግሩ ወርዶ ራጅ እንዲነሳ ኤክስፔክት የምናደርገው። ሁልጊዜ ሳስተምር የምናገረው ነገር ነው፣ ለኢትዮጵያ ውስጥ የሚማሩትን ሐኪሞች ምክንያቱ ነገ ጠዋት ተመልሶ አለቆች ይሆናሉ እና መጠየቅ አለብን ፕራዮሪቲያችን ምን እንደምትላት እሷን ቃል አላውቅም። ቅድሚያ የምንሰጣቸው ቅድሚያ የምንሰጣቸውን ነገሮች በትክክል አስቀምጠናል ወይ እንደ አገር ፕራይመሪ ኬሩ ይሄ መሰረታዊ ሕክምና እንዳለ ሆኖ በትንሹ መለወጥ የምንችለውን አለመለወጣችን ትልቅ አደጋ ውስጥ ከቶናል። አሁን ምንድን ነው የሚያስፈልገው? ግን ለዚህ ህመም ካልክ ይሄ እንዳለ ሆኖ መንግስት እንደ ድሮ ሳይሆን አሁን ልክ በቃ ቅዳሜና እሁድ እንደተነገረው በጣም ከፍተኛ ስዊፒንግ የምትለው ስር ነቀን አይነት ለውጦች ማካሄድ አለበት። ምን አይነት ላይ ለምሳሌ ብትለኝ የህክምና እቃዎችን የሚያመጡ ድርጅቶች ከታክስ ነጻ ሊሆን ይችላል። ካረንሲ በመስጠት ሊሆን ይችላል። የምናውቃቸውን ጥሩ ግንኙነት ያለንን አገሮች በማነጋገር ሊሆን ይችላል፣ ከነ ቻይና ጀምሮ። ለውጥ ካላመጣን እንደ ድሮ ባለው የጉምሩክና ምናምን የሚተላለፍ ነገር የምንሰራ ከሆነ ትንሽ ይከብዳል እና ይህንን ይህንን አትሊስት አሁን መለወጥ መቻል አለብን። ሳሙናና ውሃ የተባለው ውሃውን አሁን በአንድ ቀን መቼስ መለወጥ አይቻልም። የሚቻለውን ያህል መስራት ያስፈልጋል። አይቻልም ብሎ ማቆም የለብንም። የሚቻለውን ያህል ውሃ ይሄ ነው በቃ አሁን ቅድሚያ ተሰጥቶት መሰራት ያለበት ነገር። ግን እሱ እስከሚሆን ይሄ አልኮሆል ቤዝዱ በጣም ሪሌቲቭሊ ቀላል ነው እና ብዙ አገሮች አክቹዋሊ የሚሰሩበትን ረሲፔ በነጻ እየሰጡ ነው። ለዛ የሚያስፈልጉትን ቅመሞች ቅመሞች እንዴት መስራት እንደምትችል በቀላሉ እና እንደዚህ አሜሪካ ውስጥ ኦሬገን የሚገኝ ካምፓኒ አራት መቶ ሺህ ፕላስቲክ ባጎች ለሰው በነጻ አድሏል። እንደገና ደግሞ ዓለም ውስጥ የትም ቦታ ያለ ሰው ሊያመርተው የሚፈልግ ካለ በጣም ቀላል ነው ሬሲፒው እንሰጣለን ሲሉ ነበር። መንግስት በጣም ልዩ የሆነ የአሰራር ዘዴ መፍጠር መቻል አለበት። እነዚህን ነገሮች አሁን ኢሚዲየትሊ ሰምቶ ይህንን ማምረት መቻል አለብን። ሳሙና ፋብሪካ ኢትዮጵያ ውስጥ ካለ ይህንን ለምንድን ነው የመጀመሪያ ስራው አድርጎ ማምረት የማይጀምረው አሁን? ምክንያቱም ይሄ እኮ እንዳካሄዱ ቻይና እንደሄደችበት ጣሊያን እንደሄደችበት ከሄደ እኮ ብዙ ብዙ ችግሮች ልናይ ነው እዚህ ህመም። እና እነዚህን ነገሮች ማድረግ መቻል አለብን አሁን በፍጥነት። ግን ዋናው አሁንም ተመልሼ ነው ያቺ መስኮት ሳትዘጋ፣ አሁን እየተደረገ ያለው እንቅስቃሴ በሙሉ ሀይል መንግስት ወጪውን ችሎ ህክምና ባለሙያዎችን አጠናክሮ፣ ሆስፒታሎችን አቅማቸውን አጠናክሮ አሁን ነው መስራት ያለበት። ከእነዚህ የተገናኙ ሰዎችን ለይቶ በማወቅ ቶሎ ብሎ ምርመራ በማድረግ እነዛንም እንደገና በማግኘት እንደገና ነጥሮ ከማን ጋር እንደተገናኙ ይሄ ህመም በተቻለ መጠን ስር ሳይሰድና ከቁጥጥር ሳይወጣ ማቆም። ሳነብ ነበረ ከፈረንሳይ የተላከ መልእክት፣ የፈረንሳይ የተላላፊ ህመም ዶክተር ነው የጻፈው። በእኔ ግምት አለ አስር ቀን ነው የዘገኘ ነው አለ አስር ቀን በፊት አሁን የምናደርግ ያለነውን ብንጀምር ኖሮ እዚህ አንደርስም ነበራል። ካለፈ በኋላ መናገር ቀላል ነው። አስር ቀን በፊት ግን ይህን ያህል ቢጠይቅ ኖሮ እሱ ማንም አይሰማውም ነበረ። ለዛም ነው ያልተደረገው እና እኛ አሁን ይህን ያህል ወጪ ሲጠየቅ በጤና ጥበቃ ሚኒስትርም ይሁን በኢፒኤች አይ በዚህ በኢትዮጵያ ምርምር ኢንስቲትዩት ይህን ያህል ያስፈልገኛል ሲል መጠራጠርና እንደ ድሮ በውረድ ተዋረድ ገንዘቡን መፈለግ ሳይሆን የሚቻለውን ያህል አገሪቷ አቅሟን እንደተወሰነ ሆኖ እናውቀዋለን። ይሄንን ተረባርቦ አሁን የሚቻለው ቁጥሩን አሳንሶ ይሄንን ህመም መቆጣጠር ነው። አንዴ ከገባ በኋላ ሆስፒታሎቻችን በአንድ ቀን ሰርጅ አድርገው ይሄንን ካፓሲቲ፣ ይሄንን የአይሲዩ ስራ የሚያስፈልገውን ህመም ማድረግ አይችሉም። ኦፍኮርስ እሱ ላይ መስራት አለብን። አሁን እዛ አልተነጋገርንም፣ ሐኪሞቹ ላይ፣ ሆስፒታሎቹ ላይ። ግን እዛ ላይ ነው መጀመሪያ መጠንከር ያለብን። አሳሳቢነቱን ከዚህ በላይ ማቅረብ የሚቻል አይመስለኝም። እንደ ነገሩን ስንት ቀን እንዳለንም ባይታወቅ ቀናት ሳያልፉ መስኮቷ ሳትዘጋ መትጋት አለብን ነው ያሉት። በተለያየ ኃላፊነት በተለያየ አቅጣጫ የሚሰራ ይመስላል። እስኪ ወደ ግለሰብ እናወርደው መላልስን ግራና ቀኝ። በህብረተሰብ ደረጃ የሚታዩትን በአገር ደረጃ የሚታዩትን ተመልክተናል። ዶክተር ሶስና እንደ ህብረተሰብ ጤና አጠባበቅ ባለሙያ ቅድም ባርኔጣዬን ልቀይር ብለዋል፣ ሁለት ሙያ ስላለዎት አንድ ቤተሰብን በምሳሌ እንውሰድና በዚህ ሰዓት ይህን ፕሮግራም የሚከታተል ምናልባትም ያን ያህል ያላሳሰበው ወይንም በዜና ደረጃ ብቻ የሚሰማ አንድ ወጣት በእርግጥ ዛሬ የዜና ጉዳይ ብቻ ሳይሆን የእሱን ህይወት፣ የእሷን ህይወት የሚመለከት ወላጆቹን፣ አካባቢውን የሚመለከት መሆኑ ለህልፈት ሊዳረጉ የሚችሉ ሰዎች ቁጥር ትንበያዎቹ በዚህ በዩናይት ስቴትስ የሚሰጡት አሃዞች ያስደነግጣሉ። በመቶ ሺዎች ድረስ ሊደርስ ይችላል የሚለው ተደጋግሞ እየተነገረ ነው። ዛሬ ያሉትን ሁኔታዎች ከግምት አስገብተው በሚደረጉ ስሌቶች ያነሳቸኋቸው ተደራራቢ ችግሮች ባሉበት አገር የከፋ ውጤት ሊኖረው ይችላል የሚለው በጭንቀት ምላረግ ይችላለሁ ከማለት ይልቅ በተጨባጭ ሊደረጉ የሚችሉ ጥንቃቄዎች፣ በሁለቱ መካከል ያለው ክፍተት አንዳንዴ ጠባብ ነውና በምሳሌ ቢያስረዱን አንድ ወጣት፣ አንድ ቤተሰብ ምን ማድረግ አለበት? አድማጮች ከዶክተር ዳውድ ሰይድ ሲራጅና ና ከዶክተር ሶስና ከበደ ጋር የጀመርነው ውይይት አልተቋጨም። የቀደመው ጥያቄና በሌሎች አነጋጋሪ አዋያይ ርዕሰ ጉዳዮች ዙሪያ የተደረገው ቀሪ ውይይት በሶስተኛውና የመጨረሻው ክፍል ይቀርባል። አሁን ግን እንግዶችን ዶክተር ሶስና ከበደንና ዶክተር ዳውድ ሰይድ ሲራጅን ለጊዜያቸው አመሰግናለሁ ጊዜ